ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች እንደምናመሻችሁ። በዛሬው የጋቢና ጉዞ በወቅታዊ ጉዳዮች ለመወያየት በትላንትና ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መኢአድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። በኢትዮጵያ መሰረታቸውን ያደረጉ እንደዚህም ደግሞ በደቡብ አፍሪካም የተለያዩ የመሪነት ተቋማት አሉ። በተለይ ወጣቶችን የሚያበቁ ናቸው። ለሁለት ዓመታት የንግድ ስራ እንደዚሁም በማህበረሰብ አመራር ስልጠና የሚሰጥ አፍሪካን ሊደርሺፕ አካደሚ የሚባል ተቋም እናስተዋውቃቸዋለን። We recruit fifteen to nineteen year olds from across Africa looking for kids who've especially demonstrated very strong leadership qualities. We Admiral Casraz, this <laughs> is causat, and you honour what at Kamal Law Africa and Malamalalan, but it be chased. የመሪነት ብቃት ችሎታና ፍላጎት ያላቸውን ወጣቶች ነው የምናፈላልገው። በሌላ ወገን የአስራ ሶስት ወር ጸጋ በሚል መለያ ለኢትዮጵያ የጉብኝት ዘርፍ ለመጠንሰስና መጎልበት ግንባር ቀደቡን ሚና የተጫወቱት አቶ ሀብተ ስላሴ ታፈሰ የቀብር ስነስርዓት ትላንት በመንበረ ጸባኦት ቅዱስ ስላሴ ካቴድራል ተፈጽሟል። እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው። ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናት ና አባት ጥቁር ልጅ፣ ቀይ ልጅ የሚወለድበት ዘር ነው ኢትዮጵያን። በዚያ ነው ሁሉም ሀብቱ ነው፣ ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው አሁንም ድረስ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ናስቀድም እንደምናመሻቸው በድጋሚ ወደ ዜናዎቹ ነው የምናልፈው። በሴራሊዮን መዲና ፌታውን በተከሰተ የመሬት ና ከባድ ዝናብ ምክንያት ከ መቶ በላይ የሚሆኑ ሰዎች ማለቃቸውን ባለሥልጣኖች ገልጸዋል። አደጋው ዛሬ ማለዳ ላይ ነው የደረሰው ለሰዓታት ያህል ከባድ ዝናብ ሲወርድ ከቆየ በኋላ እማኞች እንደሚሉት ረጀት አካባቢ የነበረው ኮረብታ በመደርመሱ መንገዶች ሁሉ የጭቃ ወንዞች ሆነዋል። በዚሁ ሆስፒታል ካንኮውት በተባለ ሆስፒታል የአስክሬን ክፍሉ ስለሞላ የሕክምና ሰራተኞቹ አስክሬኖችን ወደ ላይ ለመተው መገደዳቸውን በዛው የሚሰሩ ሰራተኞች ተናግረዋል። የጎርፍ መጥለቅለቅና የመሬት መደርመስ አደጋ የደረሰው ሰዎች በየቤታቸው በተገኙበት ወቅት በመሆኑ የሙታኑ ብዛት ሊጨምር እንደሚችል ገልጸዋል። ከፍተኛው የዩናይትድ ስቴትስ ከፍታ ያለው የአሜሪካ የመከላከል ስርዓት በኮሪያ ባህረ ገብ መሬት ላይ ከመተከሉ በፊት ከደቡብ ኮሪያ አጋሮች ጋር የተለያዩ ቴክኒካዊ ጉዳዮች ላይ እየሰራን ነው ብለዋል። ኤታማዦር ሹም ሊቀመንበር ጄኔራል ጆ ዳንደፈር እሳቸውና የደቡብ ኮሪያው ፕሬዚዳንት ሙን ጄይ ኢን ዛሬ ሶል ተገናኝተው በተነጋገሩበት ወቅት ታድ የተባለው መከላከያ ስርዓት ስለሚተከልበት ጊዜ አላነሳንም ሲሉ ተናግረዋል። በመጨረሻም የቡርኪና ፋሶ የጸጥታ ኃይሎች ትላንት እሁድ በመዲናይቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱ ታጣቂዎች ላይ ሲያካሄዱ የቆዩትን እርምጃ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ አስራ ስምንት ሰዎች ተገድለዋል። የሀገሪቱ የኮሚኒኬሽንስ ሚኒስተር ራምስ ዶንጆው የተገደሉት ሰዎች በአብዛኛው ልጆችና ሴቶች መሆናቸውን ገልጸው የሞቱት ሰዎች ቁጥር ሊጨምር እንደሚችል ጠቁመዋል። ከሞቱት ሰዎች መካከል የሀገሪቱ ዜጎችና የውጭ ሀገር ተወላጆች እንደሚገኙባቸውም ተገ ገልጿል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በወቅታዊ ጉዳዮች ላይ ለመወያየት በትናንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መኢአድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። ሁለቱም ፓርቲዎች የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። ሁለቱ ተቃዋሚ ፓርቲዎች መያድና ሰማያዊ ፓርቲ ዛሬ በሰጡት መግለጫ እንዳመለከቱት ህዝባዊ ስብሰባው የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያው ይሆን ነበር። ባለፉት አስር ወራት ፖለቲካዊ ስራ መስራት አልቻልንም ነው ያሉት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ። የእኛ ስራ እንደውም ላለፉት አስር ወራት እስረኛ መጠየቅ፣ ማስፈታት፣ የአስቸኳይ ጊዜ አዋጅ መርማሪ ቦርድ ጋር መሄድ፣ እንደዚህ አይነት ፍርድ ቤት መሄድ ምናምን ሆኖ ነበር። ይሄ የፖለቲካ ፓርቲዎች ስራ አይደለም በመሰረቱ ግን በዚህ እንድንጠመድ በዚህ ቢዚ እንድንሆን በዚህ እንድንያዝ አድርጎ ነበር አገዛዙ። ስለዚህ አሁን አንስቻለው ሲል ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድን ነው የሰማያዊ አማራጭ? ለእያንዳንዱ ለምሳሌ ለህገ መንግስቱ ላይ የተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ልዩ ጥቅም የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚል አለ። እዛ ላይ የሰማያዊ አማራጭ ምንድን ነው? የመያድ አማራጭ ምንድን ነው? ታክሴሽን ይሄ ግብር አጣጣልን በተመለከተ አለ። ሌሎችም በመሰረታዊ ደረጃ ከያድግ የምንለይባቸው በተለይ ማያድና ሰማያዊ የምንለይባቸው ነጥቦች አሉ። ይህም ሆኖ ግን ትናንት በመብራት ኃይል አዳራሽ ሊደረግ የነበረው ህዝባዊ ስብሰባ በአዲስ አበባ አስተዳደር እንቢተኝነት ምክንያት ተደናቅፏል ባይ ናቸው። ሁለቱ ፓርቲዎች በዚሁ አዳራሽ ህዝባዊ ስብሰባ እንደሚያደርጉ በአንድ ደብዳቤ ማሳወቃቸውን፣ ሆኖም ሁለቱ ፓርቲዎች በአንድ ደብዳቤ መጠየቅ እንደማይችሉ እንደተነገራቸው ጠቅሰዋል። ደብዳቤውን አስተካክለው ለሁለተኛ ጊዜ ቢሄዱም ግን ምላሽ እንዳላገኙ በመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን በተነበበው መግለጫ ተብራርቷል። የተሰጠን መልስ ባናምንበትም ፕሮግራማችን መሳካት ስንል አስተዳደሩ ባሳሰበው መሰረት በየፓርቲዎቹ ፕሬዚዳንቶች ፊርማ በየራሳችን በተናጠል በድጋሜ በጽሑፍ ጠይቀናል። ይሁን እንጂ ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባነውን የእውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የአዲስ አበባ ከተማ አስተዳደር ምንም ምላሽ ባለመስጠቱ ነሀሴ ሰባት ቀን ሁለት ሺህ ዘጠኝ ዓመተ ምህረት በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻልም። የአስተዳደሩ ምላሽ የሁለቱን ፓርቲዎች ህገ መንግስታዊ መብት እየጣሰ ነው ይላሉ የመያድ ፕሬዝዳንት ዶክተር በዛብህ ደምሴ። ሁለታችሁ አንድ ላይ ስብሰባ ለመጥራት አትችሉም ነው የተባል ነው እንግዲህ የትኛውም ህገ መንግስት ላይ ሁለት ፓርቲዎች ያውም ህጋዊ የሆኑና የምርጫ ቦርድ የሚጠይቀውን መስፈርት በሙሉ ያሟሉ በህጋዊ መንገድ የሚንቀሳቀሱ ፓርቲዎች አንድ ላይ ስብሰባ ለመጥራት አትችሉ ተብለን ነው እንግዲህ የተከለከል ነው። የእንደዚህ አይነት ህዝባዊ ስብሰባዎች መካሄድ የሚጠቅመው ራሱን መንግስትን ጭምር ነው ሲሉም ዶክተር በዛብህ አብራርተዋል። የነጋዴው ህብረተሰብ አባላት የሆኑት በዚህ ስብሰባ ላይ ሊገኙ ይችላሉ። በዛን ጊዜ ያለውን ችግራቸውን እንዋያለን። ያ ውይይት ለራሱ ለመንግስት ለራሱ ለመንግስት ይጠቅመዋል፣ ይገባው ማለት ነው። እና የሀገራችን ቅድም እንዳልኩት የሀገራችን ጉዳይ ስለሚያገባን የነጋዴው ህብረተሰብም ደግሞ አንዱ የህብረተሰቡ አካል እንደመሆኑ መጠን ያንን ነገር ለመወያየት እና ሌሎችም ብዙ ችግሮች አሉ ውይይት ለማድረግ ነው እና የሰላማዊ ትግል አንዱ አካል ነው። ይሄ ተሰብስቦ በየአዳራሹ፣ በየመድረኩ፣ በየቦታው ስብሰባ ማድረግና ከህዝብ ጋር መወያየት አስፈላጊ ነው። ህዝባዊ ስብሰባውም ሆነ ሌሎች የፖለቲካ እንቅስቃሴዎች እንዲፈቀዱላቸው ለማድረግ ጥረታቸውን እንደሚቀጥሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ተናግረዋል። የስብሰባውም ነገር ግን የአዳራሹም ስብሰባ ነገር ይቀጥላል። እስከሚከፈት ድረስ እናንኳኳለን። ሰልፉም ልክ እንደዛ ለሚቀጥለው የአዲስ አበባ ምርጫ ማሟያ ምርጫ፣ ሌሎችም አማራጫችንን ከወዲሁ ማሳየት መተቸት አለብን። ከወዲሁ አማራጭ ኃይል መሆኑን መያድና ሰማያዊ ማሳየት እንፈልጋለን። ሁለቱ ተቃዋሚ ፓርቲዎች በሰጡት መግለጫና ባቀረቡት አቤቱታ ላይ ምላሽ ለማግኘት ወደ አዲስ አበባ አስተዳደር በአካል ጭምር ሄጃለሁ። በስራ ምክንያት በስፍራው ያልነበሩት የህዝባዊ ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ኃላፊ አቶ ተስፋ ዋቅጅራ በነገው እለት ምላሽ እንደሚሰጡኝ በስልክ ነግረውኛል። እንዳገኘው በሌላ ዘገባ መልሳለሁ። ለጉዳዩ ቅርበት ያላቸው የአስተዳደሩ ምንጮች ግን ፓርቲዎቹ የተነገራቸው ደብዳቤ እንዲያስተካክሉ ብቻ እንደሆነ ጠቁመዋል። ህዝባዊ ስብሰባ እንዳያካሄዱ ግን አልተከለከሉም ባይ ናቸው። እነዚህ ምንጮች ለአሜሪካ ድምጽ ሬዲዮ፣ እስክንድር ፍሬው ከአዲስ አበባ። ቪኦኤ ጋቢና እድሜያችሁ ከ16 እስከ 19 የሆነ የሁለተኛ ደረጃ ተማሪዎች ወይንም ልጆች እህትና ወንድም ያላችሁ በተለይ ለመሪነት የተነሳሱ ከሆኑ ዛሬ ዛሬ እነዚህ ወጣቶችን የሚያንጹ የትምህርት የቴክኖሎጂና የመሪነት ስልጠና ተቋማት ተበራክተዋል። በሀገር ውስጥ በአፍሪካ አህጉርና ከዚያም ባሻገር መሠረቱን በደቡብ አፍሪካ ያደረገው የአፍሪካ የመሪነት ተቋም በእንግሊዝኛ አፍሪካን ሊደርሺፕ አካደሚ ለሁለት ዓመታት የንግድ ሥራ የማኅበረሰብ ና ሌሎች የአመራር ስልጣና ይሰጣል ዶክተር ፍራንክ አስዋኒ ትምህርት ቤቱን ከሚመሩ ባለሙያዎች ውስጥ አንዱ ናቸው ተማሪዎቻቸው ከመላው አፍሪካ የተሰባሰቡ እንደሆኑ ይናገራሉ ዕድሜያቸው ከ16 እስከ 19 የሆኑ ወጣቶችን ከመላው አፍሪካ እንመለምላለን በትምህርት ውጤት ብቻ ሳይሆን የመሪነት ብቃት ችሎታና ፍላጎት ያላቸውን ወጣቶች ነው የምናፈላልገው። በዓለም ዙሪያ ችሎታ እኩል ቢከፋፈልም እድሎች ግን ሚዛናዊ አይደሉም። እነዚህ ወጣቶች እድል እንዲያገኙ በማሰብ ነው ሥራ የጀመርነው። በዚህ ትምህርት ቤት ከሚማሩት መካከል አንዲት ኢትዮጵያዊም ይዘናል። በመጪው ዓመት በዩናይትድ ስቴትስ ቨርመንት ግዛት ኮሌጅ ልትማር እየተዘጋጀች ነው። በስልክ ከባህር ዳር አግኝቻታለሁ። ያለው እንዳወቀ ባላለው ከውልጅ፣ ያደግኩት ባህርዳር ከተማ ውስጥ ነው። ኢትዮጵያ አፍሪካን ሊደርሺፕ አካዳሚ ከመሄዴ በፊት አስረኛ ክፍል የተማርኩት ባህርዳር ውስጥ ኤስ ኤስ ሄርማን ግማይነር የሚባል ትምህርት ቤት ነው። አስረኛ ክፍል ስጨርስ አስራ አንድና አስራ ሁለትን አልተማርኩም። አፍሪካን ሊደርሺፕ አካዳሚ ነው የጨረስኩት፣ ሀይ ስኩል ነው። ስንት አመትሽ ነው አሁን? አሁን አስራ ዘጠኝ አመት ሞልቶኛል። ወደ ዩናይትድ ስቴትስም ሚድልበሪ ኮሌጅ ቨርሞንት የሚገኝ በሚመጣው አመት ትምህርት ለመከታተል እየተዘጋጀች ነው ያለሽው ከአንድ ክፍል ሳምንት በኋላ ለሚሄድ ተዘጋጅቻለሁ። ወደ እስኪ ከባህር ዳር ወደ ደቡብ አፍሪካ የሚገኝ የወጣቶች የትምህርት ተቋም ነው። የመሪነት ብቃታቸውን እንዲያበለጽጉ የሁለተኛ ደረጃ ተማሪዎች የተቋቋመ ተቋም ነው። እዛ የነበረሽ እስኪ አነጻጽሪልን። በባህር ዳር በጣም ጥሩ ትምህርት ቤቶች እንዳሉ አውቃለሁኝ፣ ጥሩ መምህራን አሏችሁ። ግን የትምህርት አሰጣጡ እንዴት ነበረ? የአፍሪካን ሊደርሽፕ አካዳሚ በብዙ መልኩ ነበረ እዚህ ከተማርኩበት ትምህርት ቤት የሚለየው። ትምህርት ቤቴ እዚህ ኤስስ የማንግ ማይነር ያልኩ ትምህርት ቤት ከከተማው ካሉ በጣም የተሻሉ እና ጥሩ የተባለ የነበረ ትምህርት ቤት ቢሆንም ከኤሌ ጋር ሳነጻጽረው ግን በጣም ብዙ የሚለያዩ ነገሮች አሉት። ለምሳሌ አሁን አፍሪካን ሊደርሽፕ አካዳሚ የሚታወቅበት የራሱ የሆነ ካሪክለም አለው ራሱ የቀረጸ ያዘጋጀው ማለት ነው። ማንኛውም ተማሪ እዛ አንደኛ ዓመት እና ሁለተኛ ዓመት ላይ ግዴታ መውሰድ ያለብት ኮርሶች አሉ ትምህርቶች፣ እና እነዚህ ትምህርቶች የመጀመሪያ ኢንተርፕርናል ሊደርሽፕ ይባላል። በአማርኛ ኢትዮጵያ የስራ ፈጠራ እና የመሪነትን የሚያስተምረን ማለት ነው። ሁለተኛው ደግሞ የአፍሪካን ስተዲ ኮርስ አለው። ሶስተኛ ደግሞ ቫይቲን የሚባል ኮርስ አላቸው። የራሳቸው ትምህርቶች በዋነኝነት የሚታወቅበት ከዛም በተጨማሪ ደግሞ ካምብሪጅ ኤሊዞ ትምህርቶች ነው የምንወስደው። ለሳይንስ ከፈለግ ሂማኒቲ፣ ሌሎች ከዚህ ይወጣ ያሉት ካሪኩለሞችን ማንኛውም ሰብጀክት ሀይ ስኩል ላይ የሚሰጡት የካምብሪጅ የሚባል ከሪክለም ነው የምንወስደው ማለት ነው። የኤሊ እና ከክላስሩም አንጻር ደግሞ ሳነጻጽረው ከዚህ ጋር ካለው ልዩነት አንድ ክላስ በጣም የተማሪ ብዛቱ በጣም ትንሽ ነው። ውስጥ ያለውን የመማር ማስተማር ሂደት የውይይት አይነት ነው እንጂ አስተማሪ ብቻን ለምሳሌ እዚህ ጊዜ እንደምናየው ኢትዮጵያ ውስጥ ያሉት መምህራን ኖትስ ይጽፍላል ብላክኖት ላይ ስንኮፒ ታደርጋለህ። የተወሰነ ያስረዱ እና እቤት ካነበብ ታነባዋለህ። ኤሌ ግን እንደዚህ ኖት ማስተማር ሸቶ ምናምን አይደለም። በራስህ መጀመሪያ ቀድመህ ዝግጁ ሆነ መግባት አለብን። ምክንያቱም አንድ ሰዓት ነው ወይም አንድ ሰዓት ተኩል ነው አንድ ክላስ ርዝመቱ እና ለዛ ያክል ጊዜ ቢትከስ ቤትፈሰምስ አደርገው ወይም ክላስ ውስጥ መሳተፍ ያስፈልጋል ይቃል እዛ ተማሪዎችስ እንግዲህ ከሀምሳ የአፍሪካ ሀገሮች ነው፣ ከተለያዩ የአፍሪካ ሀገሮች የሚመጡት እነኚህ ተማሪዎች። ከመማር ማስተማሩ ሂደት ባሻገር ደግሞ አገርሽን ቤተሰብሽን ትተሽ ነው እንግዲህ እዚህ ትምህርት ቤት ሄድሽውና፣ እዛ ያገኘሽው ከተማሪዎቹ ምን ይመስል ነበረ ልምድሽ ከተማሪዎቹ ጋር ከክፍል ውስጥም ውጪም? በጣም ብዙ ነገር ተምሬበታለሁ። ምክንያቱም አንደኛ እዛው እያደርን እዛው ክፍል እየተማርን ስለሆነ በማንኛውም ሰዓት ተማሪዎች ተከበህ ነው የምትኖረው። ማለት ስለዚህ እያንዳንዱ ግንኙነታችን ብዙ ያስተምረናል። ከተለያየ ሀገር ደግሞ መምጣታችን ስለ ተለያየ ሀገሮች እንድንማር በጣም ይጠቅመናል። ለምሳሌ አሁንም ከኢትዮጵያ በሆኑ ስለ ኬንያ፣ ስለ ጎረቤት ሀገሮች ራሱ ብዙ ማላውቀው ነገር ነበረ እዛ ከሜዲ በፊት አሁን ግን በጣም ብዙ ማውቀው ነገር አለ እና ከእያንዳንዱ ሀገር ከሚመጡ ሰዎች ስለ ሀገራቸውም ሆነ ስለ ባህላቸው ብዙ ነገር ትማራለህ። አንደኛ ሁለተኛ፣ በጣም አስተሳሰብ ያድጋል ከአንተ ከመጣህበት ባህል አልፈህ ስለሌሎች ስትማር እና ሌሎች አንድ ነገር ሌሎች የሚያዩበትን ፐርስፔክቲቭ ስታይ በጣም ብዙ ነገር ትማራለ ማለት ነው። ከዛም በተጨማሪ እንግዲህ የንግድ ስራም እንድትሰሩ እዛ ትምህርት ቤት ውስጥ ትበረታታላችሁ። በደቡብ አፍሪካ ያሉ የንግድ ማህበረሰብ አባላትም እየመጡ የንግድ ሀሳባችሁን ሁሉ የሚመለከቱበት፣ ያተረፋችሁትን የከሰራችሁትን የምትመለከቱበት ሁኔታ አለ። እስኪ እሱን ግለጭልኝ ራሱ ከመተማመጥ ጀምረ በአካባቢ ስላሉ ችግሮች እንዴት ማውጣት እንደምትችል ወይም እንዴት ማየት እንደምትችል በማህበረሰብ ውስጥ ስላሉ ችግሮች ወይም መረዳት እንደምትችል ትማራለ። ከዛ በኋላ ደግሞ እንዴት ለእነዚህ ላመጣቸው ችግሮች ምን አይነት ሶሉሽን ወይም ምን አይነት መፍትሄ፣ ምን አይነት ነገር ብታመጣ ነው እነዚህ ችግሮች መቅረፍ ወይም ደግሞ መቀነስ የሚቻለው የሚለውን የተለያዩ ክህሎቶችን ትማራለን። መጨረሻ ላይ ደግሞ ማዳመጥ የሚባለው ስቴጅ ላይ ከተለያዩ ሰዎች ከአስተማሪዎቻችን፣ ከውጭ የሚመጡ ከተለያዩ ከኢንቨስተሮች ሊሆን ይችላል። ወይም በዛ አንተ ለምሳሌ ስለ መንገድ ትራንስፖርት ከሆነ ችግር መስራት የፈለገው በዛ ሴክተር ላይ ካለ ሰው ጋር እንድትገናኝ ያደርጉና አስተያየት እንድትቀበል ስለ መፍትሄ ወይም ስላመጣኸው ነገር አስቴክ ፊድባክ ማለት ነው እንድትቀበለ ያደርገዋል። እና መጨረሻ ላይ ዴሊቨር የሚባለው ስቴጅ ላይ ምን ምን መፍትሄ እንዳመጣ ማቅረብ አለብን። አሁን ወደ ሚድልበሪ ኮሌጅ ወደ ቨርማንት እየሄድሽ ነው። ምን ትጠብቂያለሽ? ምን የመማር ሀሳብ አለሽ? በአሁኑ ሰዓት ኢንተርናሽናል ፖለቲክስ እና ኢኮኖሚክስ እና ግሎባል ሄልዝ ነው ማጥናት የሚፈልገው ፖሊሲ ወደ መቅረጽ እና የጤና ፖሊሲዎችን ወደ ማሻሻል አይነት ስራ ስለሆነ የምንፈልገው የማህበረሰብ ጤና ለዛ የሚያደርግበት ምክንያት ነው። ወደ ኢኮኖሚክስ እና የዓለም አቀፍ ፖለቲካ ደግሞ ዓለም ያለችበትን ሁኔታ በደንብ መረዳት ይፈልጋሉ። በጣም ነው የምናመሰግነው። ቤተል ያለው በሚድልበሪ ኮሌጅ ቨርሞንት በሚቀጥለው አመት የኮሌጅ ትምህርቷን ትጀምራለች። በአፍሪካ የወጣቶች የመሪነት ትምህርት ቤትም የሁለተኛ ደረጃ ትምህርቷን ሁለቱን ዓመት የመጨረሻዎቹን ተከታትላለች። ከባህር ዳር ነች። ቤተል በጣም እናመሰግናለን። መልካም እድል። Follow me, baby. ዜና ቪኦኤን ነው። ወደ ሚቀጥለው ዘገባችን ነው የምናልፈው። የአስራ ሶስት ወር ጸጋ በሚል መለያ ለኢትዮጵያ የጉብኝት ዘርፍ ለመጠንሰስና ለማጎልበት ግንባር ቀደሙን ሚና የተጫወቱት አቶ ሀብተ ስላሴ ታፈሰ የቀብር ሥነ ሥርዓት ትላንት በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። እስክንድር ፍሬው ከአዲስ አበባ ዝርዝሩ ልኳል። ነው የኖረ ጸጋ ሁሉም የሚያውቀው እውነት። የእኛ ብለው ያላጎሉት አለን ብለው ያላስተዋወቁት ሀብት ለአንድ አገር ወዳድ ተገለጠ። አውሮፓ ላደጉት፣ በለጋነትም የውጭውን ዓለም ላዩት ለዚያን ጊዜው ሀብተ ስላሴ ታፈሰ፣ የ13 ወር ጸጋ በእኚህ አገር ወዳድ ለዓለም ተነገረ። ሰርቲን መንዝስ ኦፍ ሰንሻይን፣ የ13 ወር ጸጋ ኢትዮጵያን ማስተዋወቂያ መፈክር ሆነ። እንኳን ይሩቆቹን የቅርቦቹን የሳበ አገሬውን እየማረከ ጆሮ ግብ መፈክር ትናንት በመንበረ ጸባዖት ቅዱስ ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይ የተገኙት የቀድሞው የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ ይህ መፈክር የሀብተ ስላሴ የፈጠራ ውጤት ነው ብለዋል። የሰሜን አገሮች በሙሉ ፀሐይ ይጎላቸዋል። ፀሐይ የላቸው። ስለዚህ አስራ ሁለት ወር የፀሐይ ከማለት ጳጉሜን አምስቷን ጨምረ እና ኢትዮጵያን አስራ ሶስት ወር የፀሐይ አገር ያደረገ ሀብተ ስላሴ ታፈሰ ነው። ይሄ የራሱ ንብረት ነው። በኢንቴሌክቹዋል ፕሮፐርቲ ሊመዘግለት የሚገባ ነው። መቼም ሰርቶ የማይደክመው አስቦ የማይጨርስ ትልቅ ኢትዮጵያዊ ነበረ። የአስራ ሶስት ወር ጸጋ የሚለው የኢትዮጵያ ማስተዋወቂያ መፈክር ግን ከሀብተ ስላሴ ስራዎች አንዱ ብቻ ነው። እርሳቸው ልዩ ፈጠራቸውን በመጠቀም አገራቸውን ለማስተዋወቅ የውጭውን ዓለም ጎብኚዎችም ለመሳብ ሳይታክቱ መስራታቸው በትናንትናው የቀብር ስነ ስርዓት ላይ ተገልጿል። አቶ ሀብተ ስላሴ በ1950 ለከፍተኛ ትምህርት ወደ አሜሪካ ሲሄዱ ሀብተ ስላሴ የተመረቁት በዓለም አቀፍ ግንኙነትና በስነ መንግሥት አስተዳደር ነው። ወደ ቱሪዝም ዘርፍ እንዲገቡ አጋጣሚ የተፈጠረውም የስራ ሚኒስትር ከነበሩት ከልዑል ራስ መንገሻ ስዩም ጋር ለጉብኝት ወደ አውሮፓ ሲሄዱ እንደሆነ በሕይወት ታሪካቸው ተመልክቷል። በወቅቱ የአውሮፓን የቱሪዝም እንቅስቃሴ የተመለከቱት ሚኒስትሩ በኢትዮጵያም በጥንካሬ ቢሰራ ብዙ ሀብት ሊገኝ እንደሚችል ለወጣቱ ሀብተ ስላሴ እንዳስረዱም ተጠቅሷል። ሚኒስትሩ በዚህ አላበቁም። ይህንን ሀሳብ ለግርማዊ ቀዳማዊ ኃይለ ስላሴ አቀረቡ። ለሥራው የሚመጥን ሰው እንዲያቀርቡ ሲጠየቁም ሀብተ ስላሴን ጠቆሙ። ንጉሠ ነገሥቱም አቶ ሀብተ ስላሴን ወደ ቤተ መንግሥት እንዳስጠሩና መመሪያ እንደሰጡ በራሳቸው በልዑል ራስ መንገሻ ስዩም አማካኝነት በቀብር ሥነ ሥርዓቱ ላይ የተነበበው የሕይወት ታሪካቸው ያስረዳል። ወደ ቤተ መንግሥት ተጠርተው የሀገራችን የቱሪዝም ኢንዱስትሪ እንዲያቋቁሙ ጃንሆይ አዘዟቸው። አቶ ሀብተ ስላሴ ታፈተ ከዚህ የሙያ ዘርፍ የትምህርት ሆነ የስራ ልምድና ዝግጅት እንደሌላቸው በትህትና አስረዱ። ስራውን እንደማይሳናቸው የተገነዘቡት ንጉሠ ነገሥት ትችላለህ፣ ስራውን ቶሎ ጀምር በማለት አጭር መመሪያ ሰጧቸው። እናም ምንም ከሌለበት የተነሱት አገር ወዳድ ናቸው መሰረት ጥለው ብዙ ከውነው ያለፉት በቅርቡ የሚያውቋቸው ኢንጂነር ታደለ ብጡል መተካያ የላቸውም ይላሉ አቶ አብተስላሴ። በእውነቱ የቱሪስት አባት ማለት አይበቃም፣ የኢትዮጵያውያን አባት ማለት ይቻላል። ምክንያቱም ፈርቀዳጅ፣ ትምህርት ሰጪ ሰው ነበሩ። በሚያስተያየት እሳቸው ለኢትዮጵያ የሰሩትን ማንም አልሰራውም እና በጣም ትልቅ ሰው አዋቂ፣ ትሁት፣ ደግ፣ ጨዋ ሰው ነው። በየቦታው የምታየው የሀገሮቻችንን ሰዎች ባህልና ታሪክ ማስታወቂያ ፎቶግራፍ አንስተው ራሳቸው አንስተው አድርጎት በዓለም የታወቀ ነው። በግል ጥረታቸው ነው። የአፋሩ ጎረምሳ፣ የአርሲዋ ሴት እዚህ እዚህ እንደሆነ እነሱ እነሱ ኢትዮጵያ እንድትታወቅበት አድርገዋል። አቶ ሀብተስላሴ ለኢትዮጵያ ቱሪዝም ፈጣሪው መሆናቸውን የሚያብራሩት ደግሞ አብረዋቸው የሰሩት አቶ አያሌው አጎናፍር ናቸው። ያልነበረውን ወደ መኖር የለወጠ ነው፣ ከመሰረቱ ጀምሮ ብዙ ጊዜ ባለው ሰፊ አመለካከት በጊዜው የነበሩትም ሰዎች የደቡቦቹን አሁን ፎቶግራፍ በሚያወጣበት ጊዜ ባህላዊ የሆነን በሱም ያልተወቀሰበት የለም ነበረ። ግን እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት። እውነት ነው ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናትና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው፣ ሁሉም ወገኑ ነው። ያን ሁሉ ነበረ ያስተዋውቆ እዚህ ደረሰው አሁንም ድረስ እኔ ምንም ቃላት የለኝም። የእሱን ፍጹምነት፣ ለሀገሩ ፍቅር፣ ለወገኑ ፍቅር በዚህ ሙያ ደግሞ አባት የቱሪዝም አባት የነበረና እዚህ ያደረሰ ከአባታቸው ከፊውተራሪ ታፈሰ ሀብተ ሚካኤልና ከእናታቸው ከወይዘሮ ሙላቷ በላይነህ ነው። በ1919 ዓ ም በአዲስ አበባ ከተማ የተወለዱት የልጅነት ጊዜያቸውን ግን ከወላጆቻቸው ጋር አላሳለፉም። በሕይወት ታሪካቸው እንደ ተመለከተው ለዚህ ምክንያቱ አባታቸው የጠረፍ ሀገር አስተዳዳሪ ሆነው በመመደባቸውና የሁለት ዓመት ሕፃን ልጃቸውን ሩሲያዊት እናትና ግሪካዊ አባት ላሉበት ቤተሰብ ባደራ ትተው በመሄዳቸው ነው። በፋሺስት ጣሊያን ወረራ ምክንያት ደግሞ አሳዳጊዎቹ የውጭ ሰዎች ሕፃኑን ይዘው ወደ ግሪክ ሀገር ሄዱ። ዕድሜያቸው አስራ አምስት ዓመት እስኪሞላ ሀብተ ስላሴ ይናገሩ የነበረውም የግሪክና የሩሲያ ቋንቋዎችን ብቻ ነበር። አማርኛ የተማሩት አባታቸው እንደ አውሮፓውያን አቆጣጠር በ1947 ወደ አዲስ አበባ ይዘዋቸው ከመጡ በኋላ እንደሆነም ተጠቅሷል። በፈረንጅ እጅ ያደጉት የልጅነት ጊዜያቸውን በአውሮፓ ያሳለፉት ሀብቴ ግን ለኢትዮጵያ ያላቸው ፍቅር በተግባር የታየ በስራ የተገለጸ መሆኑን በርካቶች ይናገራሉ። አቶ ሀብተ ስላሴ አጎቱ እንደሆኑ የሚናገረው ብሩክ በለገ እንደሚለውም እርሱን ከመሳሰሉ ወጣቶችም ብዙ ይጠብቁ ነበር። ኢትዮጵያ ላይ ያላቸው ፍቅር በጣም ትልቅ ፍቅር እንዲሆን ይፈልጉ ነበረ። እኛ ወጣቶች ለሀገራችን ያለን ፍቅር በጣም እሳቸው እንደጠበቁት አለን፣ በሱ ያዝኑ ነበረ። እኔ ራሴ አገሬን ያወቅኩት በቅርብ ነው። አማርኛ ሁለተኛ ቋንቋይ ነው። ይሄንን ሲያዩ እሳቸው በጣም ይመክሩን ነበረ። እንደ ኢትዮጵያ እዚህ ዓለም ላይ እንደ ኢትዮጵያ ያለች አገር የለች ከአየሩ ጀምሮ እስከነ ህዝቡ እስከነ ባህላችን እና ባህሪያችን፣ ሌላ የትም ቦታ ማይገኘ ነገር ነበር እያሉ በጣም ያምኑ ነበር። ስለዚህ ይመክሩን ነበረ። ሁሉም ወጣት ለማስተማርና ለኢትዮጵያ ላላቸው ፍቅር ትልቅ እንዲሆን ለሀገራቸው እንዲያስቡ ለራሳቸው ብቻ ሳይሆን ለሀገራቸው እንዲያስቡ የሚፈልጉ ሰው ነበሩ። እናም አቶ ሀብተ ስላሴ ያረፉት ቅርስ የሆኑ ስራዎቻቸውን ትተው ነው። በቀብር ስነ ስርዓቱ ላይ የተገኙት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም ይህንኑን የተናገሩት አቶ ሀብተ ስላሴ ታፈሰ የነበራቸው የአገር ፍቅር ስሜትና በተግባር የተገለጠ ውጤት፣ ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ህያው ምስክር ነው። አቶ ሀብተ ስላሴ በቱሪዝም ዘርፍ ላደረጉት መተኪያ የሌለው አስተዋጽኦ ከትናንት እስከ ዛሬ የተለያዩ እውቅናዎችንና ሽልማቶችን አግኝተዋል። በጥር 2003 ዓመተ ምህረት በባህልና ቱሪዝም ሚኒስቴር የተሰጣቸው የኢትዮጵያ የቱሪዝም አባት የሚለው ክብርና በቅርቡ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የተበረከተላቸው የወርቅ ኒሻን ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪኦ ማህሪክ ላይ እንደዚሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው እና ሄኖክ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋትሱ ሱራፌል ሽፈራው ጋር በመሆን እንሰናበታለን። መልካም ምሽት። መልካም ምሽት።